የሐውሳ ማህበረሰብ በቀድሞ ዘመን ወይፈኖችን ይጋልብ ነበር ተብሎ ይነገራል። እናም ከአንድ ክፍለ ዘመን ቀደም ብሎ ለማህበረሰቡ ፈረስ መጋለብ ያስተማሩ ወደ ሰሜናዊ ናይጄሪያ የሐውሳ ንጉሳዊ ግዛት የመጡት የአረብ ልዑል ናቸው ይባላል። ባፈ ታሪክ እኚህ ሰው ባያጂዳ ይባላሉ። ስለ ሰሜናዊ ናይጄሪያ የሀውሳ መንግስት ምስረታ ሲነሳ የታሪኩ አስኳል የባያጅዳ አፈ ታሪክ ነው። ሆኖም አፈታሪኩ ታሪኩ ከትውልድ ትውልድ ሲወርድ የመጣው በቃል እየተነገረ ነው። በዚህም የተነሳ ባያጅዳ መቼ እንደኖሩ ወይም ደግሞ በእርግጥም ምድር ላይ ስለ መከሰታቸው በውል ማወቅ ያዳግታል። እንደ አፈ ታሪክ ከሆነ ግን ልዑሉ ባያጅዳ ሕይወታቸውን መምራት የጀመሩት ዛሬ ኢራቅ በምትባለው ሀገር በባግዳድ ምድር ነው። ከወላጅ አባታቸው ጋር በመቃቃራቸውም ነበር ጠንካራ ፈረሰኞችን አስከትለው ወደ አፍሪካ ያቀኑት መዳረሻቸውንም ያደረጉት ሰሜናዊ ናይጄሪያ ዳውራ ላይ ነበር። እዚያ እንደደረሱም ሀገሬውን ከውሃ ጉድጓድ ውሃ እንዳይቀዳ እንቅፋት የሆነውን እባብ በሰይፍ መትረው ይገድሉታል። ለዚህ ጀግንነታቸውም በሽልማት የዳውራ ንግሥትን ያገባሉ። ግን ይህ ታሪክ በእርግጥ የእውነት ነው? በናይጄሪያ የታዋዋ ዩኒቨርሲቲ ፕሮፌሰር አዶ ማህማን ይጠራጠራሉም አይኪ ያደጌማ እንደሚመስለኝ፣ ይህን ለማረጋገጥ ሳይንቲስቶች እና የቅሬታ አካል አጥኚዎች የውሃ ጉድጓዱ ድረስ መሄድ ያስፈልጋቸዋል። ጉድጓዱ ይህን ያህል ጊዜ ነበር የሚለውን እውነታም ለመወሰን በስፍራው ተገኝቶ መመርመር ያሻቸዋል። ምክንያቱም የውሃ ጉድጓዱ ባለበት አካባቢ ሁለት ጅረቶች ይፈሳሉ። ያ ደግሞ በአካባቢው የውሃ እጥረት ነበር፣ ውሃውም በፍለጋ የሚገኝ ነበር የሚለውን ነገር <Sess worshipbird>. zero ya zgabawa. Kenan babu matsalar ruwa a wokacin a ce babu ruwa ba inda za a samun ruwa. Tariku, unitim ya fatara የሐውሳ ትውፊት ግን ተመስርቶበታል። አፈታሪኩ እንደሚለው መጀመሪያ ላይ ባያጅዳና የዳውራ ንግስት ልጆች ማፍራት አልቻሉም ነበር። እናም ንግስቲቱ ለባያጅዳ ቅምጥ ይሰጣሉ። ሁለቱም ሴቶች ታዲያ ያረግዙና ወንዶች ልጆችን ይወልዳሉ። የንግሥቲቱ ልጅ ስድስት ወንዶች ልጆችን ይወልዳል። ይህ ልጅና የልጅ ልጆቹ በአንድነት ዛሬ ህጋዊ የሚባሉትን ሰባቱን የሐውሳ ግዛቶች አስተዳድሯል። የቅምጧ ልጅ በበኩሉ ሰባት ልጆችን ያፈራል እነሱ አናሳ ወይም ህገወጥ የሚባሉትን የሐውሳ ግዛቶች መርቷል። እንዳፈታሪኩም አፈታሪኩም በአጅዳ የሐውሳ ግዛቶች ታሪክ ማጠንጠኛ እንደመሆናቸው መጠን ምስጢራዊ በሆነ መልኩ በአረብ ተጓዦች ዶሴዎች ላይ ግን የተመዘገበ ነገር የለም። ያም በመሆኑ ፕሮፌሰር አዶ ማህማን ይህ የሐውሳ ትውፊት የተመሰረተው ፈጠራ ላይ ነው ባይናቸውም ማሱ ከዚህ ታሪክ መዘን የምናወጣው ብቸኛው ነገር ቢኖር የሀውሳ አሚሮች ስለራሳቸው ለየት ያለ መነሻ ለመስጠት የሆነ ያልተለመደ ነገር መፈለጋቸውን ነው። ያን በማድረግም እኔ እኮ የባያ ጅዳ ዘር ነኝ ማለት ይችላሉ አንዳንዶች ይህ አፈ ታሪክ በ16ኛውና በ19ኛው ክፍለ ዘመን መካከል ተፈጠረ ይላሉ። የሐውሳ ባህል መረጃ ግን እስከ አስረኛው ክፍለ ዘመን ድረስ ወደ ኋላ ይጓዛል። የፈለገው ቢባል ግን ባያጅዳ ዛሬ በደብዛዛው ይታወሳሉ። በሐውሳ ባህል ውስጥም የፈረስ ግልቢያ ጨዋታ ስነ ስርዓት ዛሬም ድረስ ትልቅ ስፍራ አለው።